The Voice of America. D O A. Doctor Demetrios Gavra Michael is the Greek Liberal President. Bamon Tashomou. ክልሉ ከሌላው ኢትዮጵያ ተለይቶ ያካሄደው ምርጫ ያሸነፈው ህወሀት በዛሬው እለት በክልሉ አዲስ ክልላዊ መንግስት መስርቷል። በዚህ ምስረታ የክልሉ ምክር ቤት ስራ የጀመረ ሲሆን የትግራይ ክልል ፕሬዝዳንት ሆኖ የተሾሙት ዶክተር ደብረ ጽዮን ገብረ ሚካኤልም ቃለ መሀላ ፈጽመዋል። የኢትዮጵያ የፌዴራል ስርአት እንደ አዲስ የሚስተካከልበት ጊዜ ደርሷል ሲሉ ፕሬዝዳንቱ ተናግረዋል። ሙልጌታ አጽብሃ ዝርዝራለው የትግራይ ክልል ጳጉሜ አራት 2012 ዓ ም ለብቻው ያካሄደው ምርጫ ተከትሎም 189 ወንበር ያገኘው ህወሀት በዛሬው ዕለት የክልሉ መንግስት እንደ አዲስ መስርቷል። በዛሬው ዕለት የክልሉ ነባር ፓርላማ ለአዲሱ ፓርላማ ስልጣንም አስረክቧል። አዲሱ ምክር ቤት ለቀጣይ አምስት ዓመታት የሚቆይ እንደሆነም ተገልጿል። በጉባኤው በህወሀት አቅራቢነት ዶክተር ደብረ ጽዮን ገብረ ሚካኤል የክልሉ ፕሬዚደንት በመሆን ተሾሟል። በመድረኩም ቃለ መሀላ ፈጽመዋል። ስራህን ተአማነትን ስራህ ክፍጽም ፕሬዚደንት ሆነው የተሸሙት ዶክተር ደብረጽዮን ገብረ ሚካኤል በፕሬዝደንትነት እንድሰራ አምነው ለመረጡኝ አመሰግናለሁ ብለዋል። በክልሉ የህዝብ ጥያቄ ቃል በመግባት ብቻ ሳይሆን ተግባራዊ እንቅስቃሴ የሚፈጸምበት ጊዜ ነው ብለዋል። በክልሉ ያለው የስራ አጥነትና ሰላሳ በመቶ የሚሆነው በድህነት የሚኖር ህዝብ ችግር ለመፍታት ከአመራሩ የሚጠበቅ ስራ መሆኑን ገልጸዋል። በትግራይ ከሚገኙ የፖለቲካ ፓርቲዎች ጋርም በክልሉ ጉዳዮች አብረን እንሰራለን ብለዋል። ዶክተር ደብረጽዮን ይሆናሉ። ፖለቲካው ትግራይ ትግራይ የትግራይ የፖለቲካ ፓርቲዎች በክልሉ የፖለቲካ ምህዳር በማስፋትና እንዲሁም ያገኛችሁት ልምድ ትልቅ በመሆኑም በጋራ የጀመርነው ጉዞ በቀጣይ የሚፈጸሙ ስራዎች ከናንተ ጋር እየተወያየን እንድንሰራም በመመከት ጉዳይ ብቻ ሳይሆን በሌሎች ጉዳዮችም አብረን እየተማከርን የምንሄድበት ሁኔታ ተመሻሽተዋል። ስለሆነም ለህዝባችን በጋራ እንድናገለግል እንድንሰራ ቃል እየገባሁ ከእናንተ ጋር ለ መስራትም ፍላጎት እንዳለን ልገልጽላችሁ እፈልጋለሁ ነው ያሉት። ለኢትዮጵያ ህዝብ ብለው ባስተላለፉት መልእክት የክልሉ ህዝብ ከሌላው የኢትዮጵያ ህዝቦች በጋራ ለማደግና ሰላሙ ለመጠበቅ ዝግጁ ነው ብለው ሆኖም ግን አሁን ያለው የፌዴራል ስርዓት እንዳዲስ የሚስተካከልበት ጊዜ ደርሷል ሲሉ ፕሬዚደንቱ ተናግረዋል። ተጋሩ ምስ ካልኦት ህዝብታት ተኸባቢርና ክንነብር ድሌት ንዓብዪ እዩ ሰላም ድሕነትን ልምዓትን እኛ የትግራይ ሰዎች ከሌሎች ጋር ተከባብረን እንድንኖር ፍላጎታችን ትልቅ ነው። ሰላም ልማትና ደህንነት ለሁላችን እንደሚያስተሳስረንም እናውቃለን። ተደጋግፈን እንድንጓዝ ሰላማችን የማይፈልጉም አብረን እንድንታገል እንፈልጋለን። ይሁን እንጂ አሁን ያለው ፌዴራላዊ ስርዓት እንደ ቀድሞው ሊቀጥል እንደማይችል ግን ግልጽ አድርገን ልነግራችሁ እንፈልጋለን። ይህ የፌዴራል ስርዓት አዲስ ማስተካከል መከላከል የሚፈልግ የሁላችን እኩልነትና የሚፈለገውም አንድነት የሚያረጋግጥ ቀጣይ ማስተካከያ የሚያስፈልግ መሆኑንና አብረንም መስራት የምንችል መሆናችን ልንገልጽ እንወዳለን ነው ያሉት። የተጀመረው የኢትዮጵያና የኤርትራ የሰላም ግንኙነት በሚገባ ሳይተገበር ቀርቷል ያሉት ዶክተር ደብረ ጽዮን ይህ የሰላም ሂደት በዚህ አዲስ ዓመት እንደገና እንዲጠነክር በእኛ በኩል የሚጠበቅብን እንሰራለን ብለዋል። በዛሬው የምክር ቤቱ ውሎ አፈ ጉባኤ ሆነው ሲያገለግሉ የነበሩም አቶ ሩፋኤል ሽፋረል በአፈ ጉባኤነት ቀጥሏል። እንዲሁም ምክትል አፈ ጉባኤ የነበሩት ወይዘሮ ዘይነብ አብደልለጢፍ በቦታቸው እንዲቀጥሉ ተሾሟል። ነባሩ ምክር ቤት ስራው ከመጠናቀቁ በፊት በክልሉ ምርጫ ተሳትፈው ወንበር ማግኘት ላልቻሉ ፓርቲዎች በአዲሱ የክልሉ ፓርላማ ያለ ድምፅ በ15 ወንበሮች እንዲሳተፉ የቀረበ አዋጅ ባብላጫ ድምፅ ጸድቋል። በዚህ መሰረት ባይቶሆና በድምፅ ካሸነፈው አንድ ወንበር በተጨማሪ ሰባቱ ወንበሮች ያለ ድምፅ ያገኛል። የትግራይ ነጻነት አምስት ወንበሮች፣ ሳልሳይ ወያነ ትግራይ ሁለት ወንበሮች፣ አሲምባ ዲሞክራሲያዊ ፓርቲ ደግሞ አንድ ወንበር ያለ ድምፅ ፓርቲዎቹ ይኖሯቸዋል ተብሏል በጸደቀው አዋጅ መሰረት። ብረት ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም